አባይ ወንዝ ላይ በመገንባት ላይ ያለው የግድብ ስራ በኮሮና ቫይረስ ምክንያት መቋረጥ እንዳይደርስበት ድርጅቱ ከአካባቢው ውጭ ደርሰው የሚመለሱ ሰራተኞችን በለይቶ ማቆያ ክፍል ውስጥ እንደሚያስቀምጥ የደረሰን ዜና አመለከተ። ባለፈው ሳምንት ከተከበረው የትንሳኤ አውደ አመት ጋር ተያይዘው ወደ የቤተሰቦቻቸው ተጉዘው የነበሩ በጣም ጥቂት ሰራተኞች ወደ ስራ ከመመለሳቸው በፊት ኳራንቲን ውስጥ የሚቆዩ መደረጉ ተዘግቧል። ይህም ለአስራ አራት ቀናት ሲቆይ እስካሁን ድረስ አንድም ከውጭ የተመለሰ ሰራተኛ ወደ ስራው አልተመለሰ። በግድቡ የሚሰሩ ኃላፊነት ያላቸውም ሆነ የሌላቸው ሰራተኞች የምን ደንብ መከተል የግዴታ መሆኑ ይታወቃል። በኢትዮጵያ ግብጽና ሱዳን መካከል የሚደረገው የሶስትዮሽ ውይይት ከተቋረጠ አርባ አምስት ቀናት ያለፈው ሲሆን በእነዚህ ጊዜያት ግንባታው ወደ ሰባ ሶስት በመቶ ከፍ ማለትም የኤነርጂ ውሃና መስኖ ሚኒስትሩ ዶክተር ስለሺ በቀለ አስታውቀዋል። በስፍራ የሚገኙትን ኢንጂነር በመጥቀስ እንዳትሉ ተቋርጠው የነበሩት ከውጭ የሚመጡት የግንባታ እቃዎች ብረትን ጨምሮ አብዛኛዎቹ ወደ ሀገር ቤት እየገቡ መሆኑንም ተናግረዋል። በአሁኑ ለግድቡ የሚያስፈልገውና ደረጃውን የጠበቀው ብረት መቶ በመቶ ተጠቃሎ መግባቱንም ተናግረዋል። በአቅርበው በኩል በወረርሽኙ ምክንያት በመጠኑ ተስተጓጉሎ የነበሩት እና ከውጭ የሚመጡት እቃዎች በአሁኑ ጊዜ በአየር መንገድም በጅቡቲ ወደቡን በኩል ወደ ሀገር እየገቡ መሆናቸው ነው አላፊዎቹ በመናገር ላይ ይገኛሉ። በሦስቱ ሀገራት መካከል ይደረግ የነበረው የሶስትዮሽ ውይይትም በቅርቡ እንደሚጀመር ሚኒስትሩ ጨምረው ተናግረዋል። በኢትዮጵያ የሚገኙ የግል ኩባንያዎች ባንኮች፣ ለብድር የሚከፈለውን የወለድ መጠን በግማሽ እንዲቀንሱላቸው ጥያቄ በማቅረብ ላይ ይገኛሉ። እንደ ጥያቄ አቅራቢዎቹ ከሆነ ቢሆን ለሶስት ወራት የሚቆይ የወለድ ቅነሳ ያስፈልጋል ብለዋል። በተለይ የባንክ ብድር ያለባቸው የግል ኩባንያዎች በዚህ አካሄድ ከቀጠለ ድርጅቶቻቸው ጨርሶ ብድሮቻቸውን መፈል እንደማይችሉ እየተናገሩ ይገኛሉ። የግል ኩባንያ ባለሀብቶች እንደሚሉት ባንኮች ሁሉንም ወለድ እንዳይቀንሱ እነሱም ያለባቸውን ግዙፎች ለመሸከም ስለማይችሉ ባንኮቹ ግማሹን ወለድ እንኳን ያነሱ ለግል ኩባንያዎች የመተንፈሻ ጊዜያት እንደሚሰጥ በመናገር ላይ ይገኛሉ። ከዚህ በፊት ማለትም ከሁለት ሳምንታት በፊት የብሔራዊ ባንክ በወረርሽኙ ምክንያት የመጣውን ጫና ለመቋቋም እንዲቻል ባንኮች የወለድ ፖሊሲን ማስተካከል እንደሚገባቸው ፍንጭ መስጠቱ የሚታወስ ነው። ብሔራዊ ባንክ ይህን ቢልም በተግባር ባንኮች በቁጥር አስታውቀው የወለድ መጠን ለመቀነስ ወይም ለማስተካከል ያወጡት መግለጫ እንደሌለ የደረሰን ዜና ያመለክታል። በአሁኑ ጊዜ በጅቡቲ እጅግ ባልተጠበቀ ሁኔታ የኮሮና ቫይረስ በእጅጉ ስለተስፋፋ እና የጅቡቲ ነዋሪዎች ደግሞ ወደ አፋር፣ ሶማሌ እና ድሬዳዋ ክልሎች በሰፊው ስለሚመላለሱ ወረርሽኙ በዚያ አካባቢ ይሰራጫል ተብሎ ተፈርጧል። ጅቡቲ የሚገኙት የአፋር ኢሳ ና ሶማሌ ጎሳዎች የእግር ጉዞን ጨምሮ በተገኘው የትራንስፖርት መንገድ ወደ አጎራባች ክልሎች መጓጓዛቸው በብዛት የተለመደ ክስተት መሆኑ ይታወቃል። በዚህም ሳቢያ በየዕለቱ ወደ አፋር፣ ሶማሌና ድሬዳዋ በተለያዩ መንገዶች ጅቡቲዎች እየገቡ ስለሆነ የቫይረሱን ስርጭት ያብዙታል ተብሎ ተሰግቷል። በጅቡቲ ወደ አንድ ሺህ የሚጠጉ ሰዎች በቫይረስ መያዛቸው የተረጋገጠ ሲሆን በዚያ ከሚገኙት የጦር ሰፈሮች መካከል በአሜሪካው የጦር ሰፈር ውስጥ ወረርሽኝ እንዳይስፋፋ በሚል የአሜሪካ የጦር ሕክምና ባለሙያዎች የጅቡቲ ተወላጆችን ነጥሎ በማቆያ ስፍራ በማስቀመጥ ሕክምና መስጠት መጀመራቸውም ተገልጿል። የሕክምና ምርመራ በማድረግ ህመሙ ያለባቸው በመለየት ላይ የሚገኙት ደግሞ የፈረንሳይ ጦር የሕክምና ባለሙያዎች መሆናቸው ተገልጿል። በአሁኑ ጊዜ በጅቡቲ የሙቀቱ መጠን በእጅጉ የሚጨምሩበት ወቅት ስለሆነ ይህንን ለማሳለፍ በርካታ የጅቡቲ ተወላጆች ወደ ኢትዮጵያ እንደሚመጡ ይታወቃል። ቢሆንም እስካሁንም ከስጋት ባለፈ ከጅቡቲ የሚመጡ ሰዎች ወደ ሶስቱም ክልሎች ወረርሽኙም በማሰራጨት ረገድ እያደረጉ ያለው ተጽዕኖ እጅግ በጣም ውሱን መሆኑ ተዘግቧል። በዱባይ በቀጣዩ ሁለት ሳምንታት ውስጥ እስከ ሀያ ሺህ ኢትዮጵያውያን ስራ እንደሚያጡ በዚያ የሚገኘው የኢትዮጵያ ኮሚኒቲ ጽህፈት ቤትና ቆንሲላው አስታወቁ። እንደ ጽህፈት ቤቱና ቆንሲላው ገለጻ በአሁኑ ጊዜ አራት ሺ ኢትዮጵያውያን ከስራቸው ተፈናቅለው ለከፋ ችግር መጋለጣቸው ታውቋል። ኮሚኒቲው በአሰራቸው መረጃ አራት ሺ ኢትዮጵያውያን ከስራቸው የተፈናቀሉት ባለፉት ሁለት ሳምንታት ውስጥ ሲሆን ኮሚኒቲውና የቆንስላ ጽህፈት ቤቱ በጋራ ባደረጉት ጥረት ለችግር ከተጋለጡት አራት ሺህ ኢትዮጵያውያን መካከል ድጋፍ ሊደረግላቸው የቻለው ለሁለት መቶ ሀምሳዎቹ ብቻ መሆኑን ተገልጸዋል። ለችግር ከተዳረጉት ኢትዮጵያውያን መካከል የሚበዙት ሴቶችና ህፃናት መሆናቸውም መሆናቸው የደረሰን ዜና ያመለክታል። በሌላም በኩል ትላልቆቹም ባለ አምስት ኮከብ ሆቴሎችን ጨምሮ በቫይረሱ ስርጭት ሳቢያ በሀገር ውስጥና በዓለም አቀፍ ደረጃ በተጣሉት የእንቅስቃሴ ገደቦች ምክንያት ሆቴሎች በየወሩ ከአንድ ቢሊዮን ብር በላይ ገቢ እያጡ መሆናቸው እየተዘገበ ነው። ሆቴሎች በኢትዮጵያ እስከ ሀምሳ ሺህ ሰራተኞችን የሚያስተዳድሩ ሲሆን፣ አሁን ባለው ሁኔታ አብዛኛዎቹ ሆቴሎች ለቋሚ ሰራተኞቻቸው የዓመት ፈቃድ ከክፍያ ጋር በመስጠት በሮቻቸውን የዘጉ መሆናቸው ይታወቃል። በዚህ ሁኔታ ለረጅም ጊዜ ያከቀጠለ ለሰራተኞች ደሞዝ መክፈል የማይቻልበት ደረጃ ላይ እንደሚደርሱ ብዙዎች ይናገራሉ። ባለፉት አርባ ስድስት ቀናት ውስጥ በኢትዮጵያ አንድ መቶ ሀያ ሶስት በኮሮና ቫይረስ የተያዙ ሰዎች መኖራቸውን የጤና ሚኒስቴር ትናንት እሑድ ሚያዝያ አስራ ስምንት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ባወጣው መግለጫ አስታወቀ። የሚኒስቴር መስሪያ ቤቱ በዚህ መግለጫ እስካሁን ድረስ አስራ ሶስት ሺ ስድስት መቶ አርባ አምስት ሰዎች ላይ ምርመራ ማድረጉን ገልጾ አንድ መቶ ሀያ ሶስት ሰዎች በቫይረሱ መያዛቸው ከእነዚህ ውስጥ መሆኑንም አስታውቋል። እንደ ሚኒስቴር መስሪያ ቤቱ ገለጻ እስካሁን በአርባ ስድስት ቀናት አርባ አንድ ሰዎች ሙሉ በሙሉ ማገገማቸው እና ሶስት ሰዎች በቫይረሱ ሳቢያ ሕይወታቸው ማለፉን ገልጿዋል። በመጀመሪያ የተያዙት ሁለት ጃፓናውያን ወደ ሀገራቸው መመለሳቸውንም አስታውሷል። ይህ ሁሉ ሲደማመር አሁን በለይቶ ማቆያ ሆስፒታል ውስጥ የሚገኙት ሰባ ሶስት ሰዎች ብቻ መሆኑን ገልጿል። በአሁኑ ጊዜ አንድም ጽኑ ሕመምተኛ እንደሌለ የጤና ሚኒስቴር ትናንት በሰጠው መግለጫ ጨምሮ አስታውቋል። በአሁኑ ጊዜ በጭራሽ የማይገመት ዜና የቀረበው ከንግድና ኢንዱስትሪ ሚኒስቴር ሲሆን ይህም ባለፉት ዘጠኝ ወራት ሀገሪቱ በውጭ ንግድ ዘርፍ አስር በመቶ እድገት አስመዝግባለች የሚለው ነው። የንግድ ሚኒስቴር ያለፉትን የዘጠኝ ወራት ከውጭ ንግድ የተገኘውን ገቢ አስመልክቶ ባወጣው መግለጫ ሀገሪቱ ሁለት ነጥብ ዘጠኝ ቢሊዮን ዶላር ማግኘቷን ገልጾ ይህም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር በአስር በመቶ እድገት ማሳየቱን ያመለክታል ብሏል። በኮሮና ቫይረስ ምክንያት የዓለም ኢኮኖሚ እጅግ ተቀዛቅሎ ባለበት ሁኔታ ኢትዮጵያ ከውጭ ንግድ ያገኘችው የአስር በመቶ ጭማሪ እጅግ አበረታች መሆኑን ብዙዎች አስምረውበታል። ለረጅም ጊዜያት በአዲስ አበባ ዩኒቨርሲቲ መምህር የነበሩትና እንዲሁም የሰብአዊ መብት ተከራካሪ ሆነው ካገለገሉ በኋላ ፖለቲካ ውስጥ ለጥቂት ወራት ተቀላቅለው የነበሩት ፕሮፌሰር መስፍን ወልደማርያም አርብ ሚያዝያ አስራ ስድስት ቀን ሁለት ሺ አስራ ሁለት አመተ ምህረት የዘጠናኛ አመት የልደት በዓላቸውን ማክበራቸውን የደረሰን ዜና አመለከተ ፕሮፌሰሩ ዛሬ ላይ ዘጠና አመት ሞላቸው ማለት ነው ፕሮፌሰር መስፍን ከወጣት እድሜያቸው አንስቶ እስከ ዘጠናኛ አመታቸው ድረስ በጥናት ከተደገፉ መጽሐፎቻቸው በተጨማሪ በጋዜጦችና መጽሔቶች የተለያዩ ጽሁፎች በማቅረብም ይታወቃሉ። ብዙ አንባቢም እንዳላቸው በቅርቡም ሕይወታቸውን አስመልክቶ የተደረገ ፊልም ላይ የተደረገው ዳሰሳ ያመለክታል። እስከ ዘጠና መድረስ ድረስ ጽሁፍ እንደማይቋረጥ ቋሚ ምስክር መሆናቸውንም በዚህ አሳልተዋል። የዘጠናኛ የልደት ባህላቸውን አስመልክቶ ለቀረበላቸው ጥያቄ ሲመልሱ ቀሪውን እድሜን በዚሁ አይነት እቀጥላለሁም ብለዋል። ፕሮፌሰር መስፍን በዚህ ረጅም እድሜያቸው ውስጥ በተለያዩ ጊዜያት በሚያቀርቧቸው አስተያየቶች የሚጋጭባቸው ወቅቶችም በርካታ መሆናቸው ይታወቃል። የመንግስት ተቃዋሚነት ለየት ባለ መልኩ እነ ዶክተር አብይ አህመድ ስልጣን ሲረከቡ በእድሜ እንደዚህ አይነት ተስፋ የሚሰጡ ወጣት መሪዎች አይቼ አላውቅም በማለት በመናገርም ፕሮፌሰሩ ግንባር ቀደም ናቸው። አሁንም በወረርሽኙ ላይ መሪዎቹ አያያዛቸው ጥሩ መሆኑን በመናገር የልደት በዓላቸውን ያከበሩ አንጋፋ ኢትዮጵያዊ ናቸው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ ፖድካስት